voice በባህልና ቱሪዝም ሚኒስትር ዴታ ብዙነሽ መሰረት የተመራው የኢትዮጵያ የባህል ቡድን ዛሬ ታህሳስ ስድስት ሁለት ሺህ አስራ ሁለት አስመራ ገብቷል። የባህል ቡድኑ አስመራ ዓለም አቀፍ አውሮፕላን ማረፊያ ሲደርስ የኤርትራ ከፍተኛ ባልሴንና እንዲሁም የኤርትራ አንጋፋ ሙዚቀኞች ደማቅ አቀባበል አድርገውለታል። የባህል ቡድኑ በከረን ምጽዋና አስመራ ዘመናዊና ባህላዊ ዝግጅቶችን የሚያቀርብ መሆኑን ጠቅሶ የአስመራው ዘጋቢያችን ብርሃነ በርሄ ተከታዩን አጠናቅሯል። በባህልና ቱሪዝም ሚኒስቴር ሚኒስትር ዴኤታ ብዙነሽ መሠረት የተመራ የኢትዮጵያ የባህል ቡድን ዛሬ ታህሳስ ስድስት አስራ አንድ ሰዓት ገደማ አስመራ ገብቷል። የባህል ቡድኑ አስመራ ዓለም አቀፍ አየር ማረፊያ በደረሰበት ወቅት የኤርትራ የስፖርትና ባህል ኮሚሽነር አምባሳደር ዘመደ ተክለ፣ በኤርትራ የኢትዮጵያ አምባሳደር አቶ ሬድዋን ሁሴን፣ በአፍሪካ ህብረት የኤርትራ አምባሳደር አቶ አርአያ ደስታ፣ የተለያዩ የመንግስት ኃላፊዎች እንዲሁም የኤርትራ አንጋፋና ወጣት ሙዚቀኞች ማቃቀባበል አድርገውላቸዋል። ዛሬ አስመራ የገባው የኢትዮጵያ የመጀመሪያ የባህል ቡድን 54 አባላቶችን ያካተተ እንደሆነና በሚቀጥለው ረቡዕ ሌሎች ቡድኖችም እንደሚገቡ በኢትዮጵያ የውጭ ጉዳይ ሚኒስቴር የፓብሊክ ዲፕሎማሲ ጉዳዮች ዳይሬክተር ጄኔራል አምባሳደር ሙሉጌታ ከሌል ለቪኦኤ ተናግረዋል። ዛሬ የገቡት ወደዚህ የገቡት 54 የባህል ቡድን አባላት ናቸው። በቀጣይም አንጋፋ የሆኑ በጣም ታዋቂ የሆኑ ቡድኖች አሉ። እንዲሁም የጃኖ ባንድ ከነገ በስቲያ ማለት ነው ሮብ ወደ አስመራ ይገባሉ። ስለዚህ ምጽዋ በሚኖረን ፕሮግራም ና አስመራ ላይ በሚደረገው ፕሮግራም ደግሞ እንደነ ጸደንያ ና ብሩክታይት ጌታሁን በቅጽል ስሟ ቤቲጂ ተብላ የምትጠራው ታዋቂ የሆነች ጠቅላይ ሚኒስትር ዶክተር አብይ አህመድም ሲሸለም ኦስሎ ላይ የነበረችዋ ሙዚቀኛ ወይም ታዋቂ የሆነች ይገባሉ ብለን ነው የምንጠብቀውና፣ ኦልሞስት በእኛ በኩል ሁሉም ሬዲ ናቸው። ይመጣሉ እንግዲህ በዛን ሰዓት ማለት ነው። ዛሬ ምሽት ለባህል ቡድኑ የእንኳን ደህና መጣችሁ የእራት ግብዣና የባህላዊ ሙዚቃ ዝግጅት በአስመራ ፓላስ ሆቴል ተደርጎላቸዋል። በወጣው መርሃ ግብር መሰረት የኢትዮጵያ የባህል ቡድን የሚቀጥለው ረቡዕ በከረን፣ አርብ፣ በምጽዋ እንዲሁም እሁድ በአስመራ ባህላዊና ዘመናዊ የሙዚቃ ዝግጅቱን እንደሚያቀርብ ታውቋል። በቀጣይ የባህል ቡድኑ የሚያቀርበውን ዝግጅት ተከታትዬ ሰፊ ዘገባ ይዤ እመለሳለሁ። ብርሃነ በረሀ ለአሜሪካ ድምፅ ከአስመራ